ከሶማሌ ክልል ተፈናቅለው አዳማ ውስጥ በተጠልለው በሚገኙ ዜጎችና በአካባቢው ሰዎች መካከል ትላንት በተነሳ ግጭት የአንድ ሰው ሕይወት አልፏል። ከ30 በላይ የሚሆኑ ቀስለዋል። የተፈናቃዮቹ መጠለያው ተቃጥሏል። ሙክታር ጀማል ከስፍራው ዘገባ አድርሶናል። በትላንትና እለት ከሶማሌ ክልል ተፈናቅለው በአዳማ ከተማ በሰፈሩ ሰፋሪዎች እና በአካባቢው በሚኖሩ ነዋሪዎች መካከል በተፈጠረ ግጭት አንድ ሰው ሞቶ ወደ ሰላሳ የሚጠጋ መቁሰሉን የከተማው ፖሊስ አረጋግቷል። ግጭቱ በአካባቢው በነበረው የድንጋይ ቁፋሮ የሚሰራበት ካባ የሚባለው ስራ ላይ ሁለቱ ወገኖች ባለመግባባታቸው ይገባኛልና በአካባቢው ካባው ያደርሳል ተብሎ በነዋሪዎቹ ሲቀርብ በነበረ ተጽዕኖ መሃል ባለመግባባት በመፈጠሩ መሆኑን ነው የሚያነሱት። ምክንያቱ በዚህ በካባ ነው፣ ካባው የኛ ነው ሰፋሪዎች። ነዋሪዎች ደግሞ ተደራጀም ይሰራሉ። የዚህ ሀገር ተወላጅ ልጅ ማለት ነው የኛ ነው። በዚህ ባጋጠመ ግጭት ከሞተው አንድ ሰው ና ጉዳት ከደረሰባቸው ሰዎች በተጨማሪ የተፈናቃዮቹ አምስት ቤት በእሳት ወድመዋል። የግጭቱን ና የውድመቱን ምክንያት የአዳማ ከተማ ፖሊስ መምሪያ አዛዥ ኮማንደር ደረጀ ሙለታ ለአሜሪካ ሬዲዮ ገልጸዋል። ከሁለት ቀን በፊት አርብ ለት እዚህ ጋ በማይክሮ ተደራጅተው ድንጋይ የሚያወጡ ወጣቶች አሉ ከከተማ ድንጋይ እያወጡ ለከተማ የሚያቀርቡ ማለት ነው። ተፈናቃይ ወጣቶች ደግሞ ይሄ ድንጋይ በወጣ ጊዜ ሳ ጎርፌ ይወስድናል፣ ሰረናል እኛም መስራት አለብን በሚል እርስ በርስ ሲጋጩ አርብ ለት መጥቶ የሚመለ የሚመለከተው አካል ነገሩ እንዲፈታ ና በውይይት ይፈታል በሚል አስቀምጦ ቅዳሜና እሁድን ካደሩ በኋላ ሰኞ እለት ትላንትና ውይይቱን ሳይጠብቁ ከሁለቱም ወገን ያው ወጣቶች በመሆናቸው ኢሞሽናል በሆነ መልኩ ገብተው ሰራለው አሰራም ሰራለው አሰራም በሚል መነጋገር ውስጥ ድንጋይ መወራወር ጀመሩ። በድንጋይ መወራወር ውስጥ እንግዲህ ያው የተጎዱ ሰዎች አሉ። ወደ ሰላሳ የሚሆኑ ሰዎች በድንጋይ የተመቱ ሰዎች አሉ። ከውስጡ አንድ ሰው ሞቷል። በግጭቱ ምክንያት የሞተው ሰው በዛሬው እለት በአዳማ ከተማ የቀብር ስነ ስርዓቱ የተፈጸመ በግጭቱ ከቆሰሉት ሴቶችም የሚገኙበት ሲሆን አራቱ ወንዶች ግን በጽኑ መቁሰላቸውን ነው የአዳማ ሆስፒታል የሚገልጸው። የአዳማ ሆስፒታልና ሜዲካል ኮሌጅ ፕሮቮስት ዶክተር ስለሺ ጋሮማም ይህን ነግረውናል። በአጠቃላይ ግን እስካሁን ድረስ እኔ ካለ ባለኝ መረጃ ሀያ ዘጠኝ ሰዎች መቶ እንደታከሙ ነው። ግን አሁንም ያው ሰዎች እየተጨመሩበት ይገኛል። ሀያ ሁለት ወንዶች እና ሰባት ሴቶች ናቸው። ከዚህ ውስጥ አንድ ወንድ ደግሞ እየቱ አልፎ ነው እዚህ የደረሰው ማለት ነው። ከሀያ ዘጠኝ ውስጥ አራቶቹ እንደውም በጠና ጉዳት የደረሰባቸው ሰዎች ናቸው። ጭንቅላታቸው ላይ በገጀራ በዱላ የተመቱት ናቸው። ይህ ግጭት የበለጠ ሆኖ እንዲባባስ ያደረገው ስምና አጀንዳ ተሰጥቶት ስለነበረ መሆኑንም ነው ፖሊስ የሚናገረው። ቤተክርስቲያን ስለመቃጠሉና የእምነት ግጭት እንደነበረ ተደርጎ የተወራው የበለጠ ሆኖ ግጭቱን አባብሶ ጉዳቱንም ማስፋቱንም ፖሊስ ገልጿል። ከሁለቱም ወገን ያነጋገርናቸው የማህበረሰቡ አካላት ግን ምንም አይነት የእምነት ችግር እንዳልነበረም ተናግረዋል። እስካሁን መነሻው ይሄ ነው፣ ሌላ ነገር የለም እምነት ጋር የተገናኘ يا الله يا الله سلام يا እዚህ አካባቢ ነን አንተ? እዚህ አከባቢ ነኝ ከቤተክርስቲያኑ ምን ያህል ይርቃል ቤት? 100 ሜትር እኮ ነው ያለው። አ እዚህ ጨረቃ ቤት ነን እኛ። እሺ እና አሁን እሺ ቤተክርስቲያኑ ምንድን ነው የሚባለው ስለ ሁኔታው ንገረኝ። አቦ ቤተክርስቲያን ይባላል? የምታየው ቤተክርስቲያን ነው? የለም የለም የተቃጠለም ነገር የለም ነገሩ መነሻው ይሄው መንገዱ። እንደ ፖሊስ ገለጻ ይህንን የእምነት አጀንዳ እና ስመጠቀም የበለጠው ግጭቶችን ለማባባስ አገሪቷ እንዳትረጋጋ የሚፈልጉ አካላት የሚጠቀሙበት አጀንዳ መሆኑንም ኮማንደር ደረጀ ላይ የአሜሪካን ሬዲዮ አረጋግጠዋል። ከቤተክርስቲያን ጋር በተያያዘ ከመስጊድ ጋር በተያያዘ ከሃይማኖት ጋር የተያያዘ ነገር አንድም አንድም ነገር የለም። እኔም በአካባቢው ላይ ምልከታ አድርጌ አቦይ ቤተክርስቲያን ክርስቲያን መደበኛ የእምነትና የቅዳሴ ስነ ስርዓቷን እያደረገች መሆኑን የታዘብኩ ሲሆን ወደ ውስጥ ዘልቄ ከቤተ ክርስቲያኒቷ ካህናት ተጨማሪ መረጃ ለመጠየቅ ሙከራ ባረግም በአካባቢው ተደራጅተው ከበውት የነበሩ ወጣቶች እንዳልገባ ስላደረጉኝ ልመለስ ችያለሁ። በካባ ድንጋይ ስራ ላይ አለመስማማት ተፈጥሮ ሁለቱ አካላት መሀል ውይይትና ድርድር ሲደረግ የነበረ ከተማ አስተዳደሩም ጭምር ሲያነጋግራል ማዘዛቸውና ሲመክር መቆየቱን የገለጹት የአዳማ ከተማ ከንቲባ አቶ መስፍን አሰፋ ይህ ውይይት እንዳይሳካ የፈለጉና የበለጠውኑ የእምነት ይዘት እንዲይዝ ፈለገው ሲንቀሳቀሱ የነበሩ አካላት ለዚህ ጉዳትና ችግር ምክንያት መሆናቸውን ነው የሚናገሩት። የእኛ ማህበረሰብ ይህንንም በመገንዘብ ነገር ቀስቃሾች የሚያመጡልንን አጀንዳ ባለመቀበል ለሰላም እንተባበር ሲሉም መልእክታቸውን አስተላልፈዋል። ከሃይማኖት ጋራ ነገሮችን ማያያዝ ያልተቃጠለን ቤተክርስቲያን ተቃጠለ የማለት የተለያዩ ችግሮች ደርሷል፣ ሰው አልቋል ብሎ በጣም በሰፊው እንትን በማድረግ ብዙ ነገሮች እንድነሱ ህዝቡ በደንብ እንድጋጭ እያደረጉ ያሉ አካሎች አሉ። እነዚህ አካሎች እጃቸውን መሰብሰብ አለባቸው። ሁለተኛ ህብረተሰቡ ይህንን አጋልጦ መስጠት አለበት። ለመስጠትም ዝግጁ እንደሆነ ቃል እየገባልን ያለበት ሁኔታ ነው ያለው። የተፈጠረውን አለመግባባት በኃይል ለመፍታትና አደጋውን ለማድረስ ሲንቀሳቀሱ የነበሩ ሰዎች ላይ ምርመራ እየተደረገ መሆኑን የገለጸው ፖሊስ ይህንን በቅርብ ለህዝቡ ለማሳወቅ ቡድን አቋቁሞ እየተንቀሳቀሰ መሆኑንም የአዳማ ከተማ ፖሊስ መምሪያ አዛዥ ኮማንደር ደረጀ ሙለታ ለአሜሪካ ድምጽ ሬዲዮ ገልጸዋል። የተወሰኑ ሰው ወጣቶችን እስከ አንድ አስር የሚሆኑ እነሱንም ዛሬ ነው የያዝናቸው። አጣርተን በኋላ መፍትሄ የምንሰጠው ይሆናል። ቀጣይ ግን የምርመራ ቡድን አቋቁመናል። የምርመራ ቡድን መነሻው እውነት ቺ ናት ወይስ ሌላ ነው? ለምን ወጣቱ የሚጋጨው? አንድ ህዝብ ነው። አንድ ህዝብ እንዴት በእርስ በርሱ ይጋጫል? በሚል ስሜት የሚያነሳሱ አካሎች ካሉ ምርመራችንን አጠናክረን ለህግ መናቅር መሆናችን ነው። ለአሜሪካን ሬዲዮ ለተጠናከረ ዘገባ ሙክታር ጃማል ነኝ ከአዳማ።